ማማ ጽዮን ሚካኤል አንዶም የኢትዮጵያ የመጀመሪያዋ የዘመናዊ ጥበብ ፋሽን አልባሳት ፈርቀዳጅኖት የበጎ አድራጎት ሥራዎችም እንዲሁ ሞገስ አስገኝቶለታል። በቅድሚያ ለምን ከትውልድ ስፍራው ካርቱም ሱዳንና የቤተሰቦ ሁኔታ አንነሳም? ካርቱም ሊወለዱ የበቁት እንደምን ነው? መቸስ እንደ ሌላ ሁሉ ኢትዮጵያዊ ሆነ ሌላ አፍሪካዊ ሆነ መቸስ ሌላ የተሻለ አገር ትምህርት ያለው አገር ሲሰሙ ጠፍተው ይሄዳሉ፣ ሊማሩ ከፍ ያለ ትምህርት እና አባቴም እንደዚህ ነው። በኤሪትሪያ ትምህርቱን በስዊዲሽ ሚሲዮን ጨርሶ ወደ ካርቶም ለትምህርት ለመጨመር፣ መቼስ የተፈጥሮ ብልህ አዋቂ ቢሆን ነው ይሄንን ያሰበ። ስለዚህ ጠፍቶ ከኤሪትሪያ ወደ ሱዳን ገባ። እዛ ደግሞ በስዊድሽ ሚሽዮን ተማሪ ስለነበረ የአሜሪካን ሚሽዮን ተቀበሉት እና እዛ ትምህርቱን ጨረሰ። እዛ ደግሞ ለመስራት እዛ በቃ ከፍ ያለ ስራ ከያን ጊዜ ሱዳን በእንግሊዝ ግዛት ስር ነች። እንግሊዞቹ ደግሞ ትልቆች ሰዎች ናቸው። ክርስቲያን በመሆኑ የውጭ ዜጋ በመሆኑ አስቦ ጥሩ ስራ ሰጡት እና ከአጠገባቸው ብዙ ጊዜ የነበረ እና መጀመሪያ በአስተርጓሚነት ብዙ ቋንቋ ስለሚያውቃው የማውቃቸው ቋንቋ ትግርኛ፣ አማርኛ፣ ጣሊያንኛ፣ አረብኛ፣ እንግሊዝኛ ነው። አምስት ቋንቋ እሱም ይሄንን ሁሉ ያውቅ ነበረ። ስለዚህ በአስተርጓሚነት ተቀጥሮ ከእንግሊዝ ጋር ይሰራ ነበር በካርቱም እና በዚህ ምክንያት ነው እኛ እዛ የተወለድን። አባቴ ደግሞ የተማረ ሰው ስለሆነ ስራውን ሁሉ በደንብ መስራት ከጀመረ በኋላ ወደ ሀገሩ ተመልሶ እናቴ በተማሪ ቤት አብሮ የሚማሩ ስለነበረ እና እሷን አግብቶ መጣ። ወደ ሱዳን ሄደ። በዚህ ምክንያት ነው እዛ ሁላችን የተወለድ ነው። እናቶስ ምን አይነት ሰው ነበሩ? ከእናቶስ የቀሰቡት ጥበብ ምን አይነት ነበር? በተለይ ከዚህ ከየሀገር ልብስ አልባሳት እና የልብስ ስፌት አኳየ እናቴ በዛን ጊዜ የተማሪዎች ብትሆንም ትምህርቷ ጊዜ መጽሐፍ ቅዱስ የቤት ሙያ እንደዚህ ነው እንጂ ስለሌላ ትምህርት አልነበራትም፣ ግን ጎበዝ ነበረች። የአሁኑ ኮሲዝኖች ስላደገች ልብሳችን ቤት ነው የምትሰፋልን። እኔ በዛ መቼስ እናቴ ስለምትሰፋ እኔ ደግሞ አባቴ በአስራ ሁለት እድሜ ማስታወሻ ስጦታ የስፌት ማኪና ገዛልኝ እና በዛ የተነሳ ለአሻንጉሊቶቼ መስፋት ጀመርኩ። ቀስ ብዬም ለራሴ በዛ ነው የጀመርኩት እና በትንሽ በራሴ ከእናቴ እኔ በራሴ በኋላ ደግሞ አስተማሪ አባቴ ቀጠሩልኝ እና ስፌት ማኪናዬን ትንሽ ጀመርኩ። በተፈጥሮዬ ደግሞ እግዚአብሔር ሲፈጥረኝ ጎበዝ ነኝ። ስራ እወዳለሁ፣ ቁጭ አልልም። ያው አሁን ዘጠና ሶስት እድሜ ነኝ እንደምታየኝ ነው እና ስራ እወዳለሁ። አንጎሌ ደግሞ መፍጠር ይወዳል። ጊዜ ፋሽን የሚባል ምንም የለም። እኔ ራሴ ነኝ። በቃ ጥበቡ ሳየው ወደድኩትና በርካቶ እጄ ገዝቼ ጥበቡ በየአይነቱ እንዲገባ በልብሱ ላይ አረኩ። ደረት ላይ እጅጌ ላይ፣ ምክንያቱ ድሮ ጥበብ በትንሿ ታች ነች። እኔ ግን በስፋት ሰራሁት። ከአምስት ሰንቲሜትር ወደ አምሳ አገባሁት። ከዛ ደግሞ ቀሚሱ በሙሉ ድርብ መፍራት ጀመርኩ። ሶስት ሜትር አራት ሜትር ሙሉ ቀሚስ ነገር አዎ። ግን ነጭ ሆኖ የቀሚሱ ጥበብ አይነት ጫፏ ላይ አለች። እና ይሄ የእግዚአብሔር ስጦታ ነው። በተፈጥሮዬ አለኝ። ያን ጊዜ ብዙ ትምህርት የለንም። በዛ ቢማር ሴቶች ያን ጊዜ ስምንተኛ ክፍል ነው በአሁኑ ጊዜ የሚባለው እንጂ የአስራ ሁለተኛ ደረጃ ትምህርት አልነበረም። እኔ ግን አጋጣሚ ሆኖ ትንሽ ድረሻለሁ ለአስራ ሁለተኛ በእንግሊዝ ተማሪ ቤት እና እኔን የምታየው ጥቁር ከነጮቹ መካከል በስዕል ላይ የዛን ጊዜ የጥበብ ስራዎቹን ሸማቾቹ እነማን ነበሩ እንዴት አድርገው ነበር ወደ ገበያ የሚያቀርቡት ወይም ያንን ስራውን የሚያስተዋውቁት ወይም ስራውን ወስደው ለገበያ የሚያውሉት በምን መልክ ነበረ ለባሾቹስ እነማን ነበሩ ተራው ህዝብ ወይስ ቤተ መንግስት አካባቢ ያሉ ወዛዝርቶች እንግዲህ ከደህና ቤተሰብ ስለምመጣ ያን ጊዜ ነውር ነው ልብስ መሸጥ ወይ ልብስ መስፋት ለሰው በገንዘብ ነውሩ ነው። እና ስለዚህ እኔ ለወዳጆቼ እንግዲህ ቤተ መንግስት የጃን ሆይ ልጆች የልጅ ልጆች ወዳጆቼ አንዳንድ አሉ። ለእነሱ እንግዲህ ለራሴ ለብሸት ሰፋ ሲያዩኝ እና ይጠይቁኛል። እባክሽ ለእኛ ያስፍልን ይላሉ። ስለዚህ ሰፋለሁ። ግን በገንዘብ መስራት በኛ በዛን ጊዜ አይደረግም ነበረ። ግን በጊዜ ብዛት ተገደድኩ። ህዝቡ ልብሱን ስለፈለገ እንግዲህ ቤቴ ሆኜ ልስራ ብዬ ጀመርኩ። ቤቴም ሲጀምር በኋላ መንግስት፣ ጠየቀኝ ቤት ውስጥ መስራት አይቻልም። የህዝቡ ስራው ወደውታል እና ሌላ ሰው ሚሰራ የለም። ስለዚህ በከተማ ውስጥ እና እንዴት አድርጎ ሱቅ እንዴት ይከፍታሉ? ያን ጊዜ ነውር ነበረ፣ ከደህና ቤተሰብ ሆኖ ሱቅ ከፍቶ ቁጭ ማለት ከዛ በኋላ መጨስ ቀስ ብዬ ልመጥኩ። እግዚአብሔር ይስጣቸው አስለመዱ የጃንሆይ ቤተሰብ ነውር አለመሆኑ የመጡና ልልቶቹ እዛ ሱቄ ቁጭ ይላሉ፣ ለማሳየት ነውር እንዳልሆነ እኔ ለማበራታት ነው እንጂ እነሱ አያደርጉትም፣ ከቤታቸውም አይወጡም። እና ስለዚህ እዛ መጥቶ ሱቄ ቁጭ ይላሉ፣ እና እኔ እንዲያበራቱ እግዚአብሔር ይስጣቸው እና በዚህ ነው በርትቼ ለመስራት የበቃሁት። የዛን ጊዜ ከነገስታቱ ቤተሰብ ዋነኛ ደንበኛ የነበሩት ማን ነበሩ? ዋይ ሁሉ ወዳጆች የነበሩ እኔ መቸስ አንዱ ከአንዱ አላበጥም። ሁሉ በሙሉ ወዳጆች ናቸው። መጥቶ ኔጋ ልብስም ሲወስዱ ቁጭ ብሎ ይጫወታሉ። ከኔጋ ይውላሉ። በጣም ነው ያበራቱኝ። እነሱ ናቸው እንጂ ይህን ያህል ልብስ ምሰራ አልመሰለኝም ነበር። ግን የመጡ እዛ ሱቄ ውስጥ ቁጭ ይላሉ ያጫወቱኛል ነውር እንዳልሆነ እና አበራቶኝ። ምክንያቱም በድሮ ጊዜ ሴት ልጅ ሱቅ ከፍታ መችስ አትሸጥም። ከዳና በሰብተ ሆነች እና በዚህ ምክንያት ነው አሁን የታወቀውን። አሁን ትልቅ ነገር ነው ሰርቶ ለህዝብ ማቅረብ። ሌላ ነው ጊዜ አሁን የስልጣኔ ጊዜ በተለይ ምን አይነት ጊዜ ሲሆን ነው የእርስዎ ገበያ ይደራ ወይም ጥያቄዎች የሚመጡት? ለምሳሌ ሰርግ ወይም አዲስ ዓመት የመሳሰሉት ጊዜያቶች ሲመጣ፣ ለፈረንጆች ውስ የኢትዮጵያን አገር ባህል ለማስተዋወቅ ሞክረዋል። እሱማ እኛ ለብሰን ስናይ ደስ ይላቸዋል እና ይለብሳሉ። ማለት እነሱ ናቸው እንዳልኩ እነሱ ናቸው የገፋፉኝ፣ እነሱ ናቸው ያበራቱኝ። ብዙ ጊዜ ውጭ አገር ነበረ የምኖረው ባለቤት ዲፕሎማ ስለሆነ እናዛ ሲሄድ አቁሞ ይጠይቁኛል። ቤተ መንግስትም እገባለሁ። የንግስት ሳ ቤት እናት አውቃቸዋለሁ እና አባትዮው። ስለዚህ እንደዚህ የምታምሪ ሴት ሆነሽ ለምንድነው የኛ ልብስ የምትለብሺ የራስሽ የለሽም ወይ? እያሉ እነሱ ናቸው ያበራቱ። ምክንያቱ ከየት ሀገር እንደመጣሽ ማወቅ አለብን። ይባርካቸው ፈረንጆች መጨስ አዋቂዎች ናቸው። የራሱ የራስሽን ልበሽ እያሉ እና ትክክል ነው። አሁንም ምንም እኔም እንደነሱ አሁን ሆንኩ። ለእኛ ሴቶች ነግራቸዋለሁ። ብዙ ጊዜ አሁን የእኛ ሴቶች በዓል ሲሆን፣ ሰርግ ሲሆን ሁሉ የሀገር ልብስ ነው የሚለብሱ። ደስ ይላል። ያን ጊዜ ግን ትንሽ ስልጣኔ ስለተጀመረ አይለብሱም ነበር። አሁን ግን ሁሉ አወቀ። በጊዜ ብዛት ለእኛ ራሳችን በራሳችን ስናስተዋውቅ ነው ባህላችን ማን መሆናችን እንጂ ፈረንጅማ የራሱ ልብስ ዓለም ሁሉ ነው የሚለብሶ። የራስሽን ግን ስናውቀው አዲስ ነገር ነው። እኛ አንቺን ትማርክናለሽ፣ የአንቺን ልብስም ለመልበስ ትፈልጋለን ያሉ ነጮቹ ጩዎች ናቸው። በጣም ያበራታሉ ሰውን፣ ራሱን እንድችል፣ በራሱ እንዲኮራ። ፈረንጆቹስ የኢትዮጵያን ልብስ ይገዝቦት ነበር? አዎን እንዴ ደስ ይላቸዋል እንጂ ይለብሳሉ እና በዓል ሲሆን ሊያሳዩን የእኛ ልብስ ይለብሳሉ እና እኔም አስተምራቸዋለሁ። ምክንያቱ ቀሚስ ቀሚስ ነው አያስቸግራቸው። ምክንያቱ በአዲስ ፋሽን ነው ምሰፋው። ምክንያቱ ቀሚስ ቀሚስ ነው ነጠላ ነው የሚያስቸግራቸው። ከዚህ ቀስ እያሉ ቀነጠላም ይለብሳሉ። አሁኑ የእኛ ልጆች ነጠላው አይለሱትም። እንደ ሻል አድርጎ ይዙታል። ትክክል አይደለም። የእኛ ባህላችን ነጠላ አለባበስ ስርዓት አለው። እና አለ ነጠላን እንሄዳለን አሉ። በኋላ ነገርኳቸው። እኔን የነገሩኝ ድሮ ቤተ መንግስት ነጠላው መልበስ አቃተኝ ብዬ ጠየቅኳቸው። እዛ ቤተ መንግስት ተጋብዤ ሲሄድ ጃን ሆይ እጅ ለመንሳት ሲሄድ ነጠላው መልበስ አቃተኝ። በኋላ ተረት ሰጡኝ። በኢትዮጵያ ባህላችን ነጠላዋን የጣለች ያበደች ነው የሚባለው። የምታብደው ደግሞ አባቷ ሲሞት ባሏዋ ሲሞት ያን ጊዜ ያበደች ነጠላዋን ጣለች ይባላል። ብዙ ጊዜ ስትሬጅ ሆኜ በተለብኝ መክራለሁ የእኛ ልብስ ሙሉድ ከነጠላ እዛ ነው አለ ነጠላ ያበደች ነው። ምሉን ምክንያቱ ነጠላ ይሸፍናል ሙሉ መሆኑን ያሳያል እንጂ ከሚስ ተለብሶ ነጠላ የሌለው የሀገራችን ባህል ልብስ አይመስልም። ምን ያህል ጊዜ ቆዩ? በዚህ በጥበብ ስራው እና በንግዱ ላይ ብዙ ቆይቻለሁ። አንድ አምሳ አመት ሰርቻለሁ። የአሁኑን እና በእርሶ ጊዜ የነበረውን ኢትዮጵያን የአገር ባህል የፋሽን አልባሳት እንዴት ያዩታል? አይ መቼስ ያው ነው። ቀሚስ ቀሚስ ነው። ልጆቹ የዛሬ ያልኮንም ማዝነው ነጠላውን ይጥላሉ እና እላችኋለሁ፣ ነጠላውን የጣለች ያበደች ነው የምትባለው አለ ነጠላ አይሆኑም። የሀገራችን ልብስ ጥበቡ መቸስ ከታች ነው። እኔ ግን በብዛት ሰራው ነበር፣ ምክንያቱም ሸማኖች ቤት ነበሩኝ እና ስለዚህ ብዙ ጥበብ ስራለሁ። ስለዚህ እጅ ላይ ያደርጋለሁ፣ ደረት ላይ ያደርጋለሁ። ከታች ብቻ ሳይሆን በየቦታው በአንዳንድ በመጽሄቶቹ ሊታይ ይችላል። በዚሁ በጥበብ ስራውና በንግዱ ስራ አለም ብቻ አልነበረም ተሰማርተው የነበሩት። በበጎ አድራጎት ስራም እንደዚሁ ተሳትፈዋል። በተለይ በቀይ መስቀል ስራ፣ በኢትዮጵያ የእንግሊዝ አምባሳደር ነበሩት ባለቤት ሌዲ ባርተን፣ በሳቸው አማካኝነት ወደ ቀይ መስቀል ገብተዋል። ትውውቆ እንዴት ነበር? ቀይ መስቀልስ እንዴት ነው ኢትዮጵያ ውስጥ የተመሰረተው? ምን ምን ግልጋሎትስ ነበር ይሰጥ የነበረው በዛ ጊዜ? በጎ አድራጎት በሙሉ በኢትዮጵያ እኔ ነው የጀመርኩት። ምክንያቱ የተማሩ ሴቶች የለንም። ይሄንን ደግሞ የሚረዱን ማናቸው? ፈረንጆች ናቸው። ያን ጊዜ ኤምባሲ የለም። ሌጌሽን ነው የሚባሉ ለጋሲዮን እና ለጋሲዮን ነበሩ። ሌዲ ባርቶን በጃንሆይ ከስደት በፊት ነው የነበሩት እዚህ፣ ባላቸው ሚኒስትር እና ስለዚህ ከጃንሆይም በስደት ይዞ የሄዱ ባለቤታቸው ናቸው እና በጣም ቤተሰብ ናቸው ከኛ ጋራ ክርስትናም አንስተዋል። አበ ልጆች ናቸው ከጃንሆይ ጋር ጃን ሆይ እሳቸው ልጆች አንስተዋል። በስደት ጊዜ እንደገና ደግሞ ሌዲ ባርተን ደግሞ የጃን ሆይም ልጆችም እንደዚሁ አንስተዋል። ስለዚህ አበ ልጆች ናቸው የሚባሉ እንደ አንድ ቤተሰብ ናቸው። ለዚህ ሌዲ ባርተን ያወቅኳቸው ጃንሆይ ሲመለሱ ጣላን ተወጣ በአበቃዎት ለማለት ያን ጊዜ ብንዳልኩ ባለቤት የቆንሲል ስለነበረ ዕቃ ስለላከልኝ እና እሳቸው ሊያዩ መጡ እና አይቶኝ ቤቴን ተጋብዙ ከብዙ ኢትዮጵያኖች ያስተዋወኳቸው። በዚህ ወዳጄ ሆኖና በጠዋት መጡና ይዞኝ ባቡር መንገድ እንግዲህ እንለምን ኢትዮጵያ ደሃ ሀገር ነሽና ቀይ መስቀል እናቋቁም ሴቶች ማህበር እናቋቁም ብሎኝ ያን ጊዜ ባቡር መንገድ ቆሜ እየለመንኩ ነው ይሄ ሁሉ የተቋቋመ እና ሰው ሁሉ ያዝናል፣ እንጂ አማርኛ አታውቅም እኛን ትመስላለች፣ ልብሷ ግን የፈረኝ ነው፣ ቁማ ትለምናለች ብሎ ያዝኑልኝ ነበር ሰዎቹ እና ገንዘብ ይሰጡኛል። ያን ጊዜ ሬዲዮ የለም። እንግዲህ በጎ አድራጎት የሚለምኑ ሴቶች አሉ ማን ንገር እና በኋላ ሲቸግረኝ እንግዲህ ወደ ወንድሜ ቢሮ ጀነራል አማን እዛ ሄድ ነበረ እና እሱ ወደ ወዳጆቹ እንግዲህ እዛ ያሉት ኦፊሰሮቹ እዛ ሄጄ ለምናሉ ገንዘብ። ከዛ በኋላ ደግሞ ወደ ሀገር ግዛት አጠገብ ስለሆነ መከላከያ ሚኒስትር ፊት ለፊቱ የአገር ግዛት ነው። አገር ግዛትም መይዘው ሄደ። እዛም ጀራራቢ ነበሩ። ስለዚህ እንደዚህ ልመና ጀመርኩ። ከዛ በኋላ ፓርላማን ይሄድኩም መለመን ጀመርኩ። ስለዚህ መጀመሪያ ቀይ መስቀል፣ ሴቶች ማህበር፣ አይነ ስውሮች ሸሻያርሆም እኔ ነይ በልመና የጀመርኩት ይሄ ደግሞ የጀመርኩት እኔ ራሴ ሳይሆን ፈረንጆች ናቸው። እነሱ ያውቃሉ፣ ይህ ሁሉ ስራቸው። ስለዚህ እኔን ይዞ ይዘራሉ። እኔን ይዞ ሲዘሩ ለኢትዮጵያ መሆኑ ሰውን ይገባዋል። እና በዚህ ተጀመረ ይሄ ሁሉ በጎ አድራጎት ትልሃለሁ። ኢትዮጵያ ውስጥ ብቻ አይደለም የኖሩት በተለያዩ ሀገራት ውስጥ ተዘዋዙረው የምዕራቡን ዓለም ህይወትም አይተዋል። በተለይ የሴቶች መብት አንዱ ዋነኛው ጉዳይ ነበር። በዛም ጊዜ ፌሚኒዝም እንቅስቃሴ ነበር፣ አሁንም ድረስ አለ። ኢትዮጵያ ውስጥ በእርሶ ጊዜ የነበረውና አሁን ያሉትን የኢትዮጵያውያን ሴቶች መብቶች ጉዳይስ እንዴት ታዩታል? አየህ፣ እኔ መቼስ በጣም ሃይማኖተኛ ነኝ። ከሴቶቹ ጉዳይ ትምህርት እንማራለን እና፣ ዋና ደግሞ የሴት ቦታዋ ቤትዋ ነው ማምንበት። አሁን መቼስ ሌላ ነው። በእኛ ጊዜ ግን ገና አልተጀመረም ነበር እና የሴት ዘውዷ ቤቷ እና ቤተሰቧ። ቤተሰብ የሌለ ዋጋ የለም። ስለዚህ አስፈላጊ ነች። አለናት ምንም አይሆንም። ቤት እኛ ነው የምንይዘው፣ መብል የምንሰራ እኛ። ሁሉንም በሴት ላይ ነው። ወንድ ውጭ ወጥቶ ገንዘቧን ይዞ ይመጣል። እኛ ሁሉን እናስተዳድራለን። አሁን ሁሉንም ያዝ ነው። እኛ ደግሞ ውጭ ወጥተን ገንዘብ አምጥተን ቤታችን እናስተዳድራለን እና ሴት ብዙ ኃላፊነት ወሰደች በራሷ ፍላጎት ነው። ይሄ ደግሞ ምክንያቱ እንግዲህ ወንድ በላይ ሁሉ ጊዜ በላይ ስለነበረ እና ይመስላታል። ግን በእናት መልኳን እየረሳን ነበረ፣ አልገባንም። ሁል ጊዜ ወንድ ስለሚያዝን ገንዘብ ይዞ ስለሚመጣ በቃ በሱ ብቻ የምንተዛዝር ይመስለን ነበር። አሁን ግን በጊዜ ብዛት ማለት ተስፋ አለኝ። እኔ እንደተሰማኝ እኔ መቼስ ትልቅ እናት ነኝ፣ የዘጠና ሶስት እድሜ ነኝ። ስለዚህ እኩልነት ነው የማምንበት። አንድ ላይ ሆነን እንምራ ቤተሰባችን፣ ሀገራችን ነው የምለው እና አንዱን ከአንዱ የሚበልጥበት ነገር የለም ዘጠኝ ወር ተሸክመን የምንወድ የምናጠባ የምናሳድግ ሁሉ እኛን እናት ኃላፊነት ብዙ አለት ይህ ኃላፊነቷ መተው የለባትም። አለሷ ደግሞ አይሆንም ቤተሰብ በእናት ነው እና ስለዚህ እሱም ውጭ ሰርተው ቢመጣም እኛም ቤት ውስጥ አሁን ግን እንዳልኩ እኛም ውጭ ሰርተን እንደገናም ቤት ውስጥ ኃላፊነት አለን እና የሴት ኃላፊነት እየበዛ ነው የሄደው። ወንዱ ደግሞ ይሄንን ሴት ኃላፊነት አስቶት አልረዳውም። እያደከመው ነው። ይሄደ ምን ሸገረኝ ይላል። ተሰራሽ ትስራ፣ ሰርታ ብታጣ ቤቷንም ትስራ፣ ልጆቿንም ታሳድግ ይላል። ግን ማወቅ አለብን የወንድ ስራ የራሱ አለው፣ የሴትም እናት ስራ አላት። ለዚህ እንከፋፈል፣ እንረዳዳ እንጂ አንጣላ ነው የምለው። ብዙ ጊዜ ሴት በቃ ይመስላታል ግን ከጊዜ ብዛት ልትደክም ነው። ዘጠኝ ወር እርግዛ አመጣ የምትወልድ ሁሉ በሷ ላይ ነው እና ስለዚህ ብትካፈል ጥሩ ነው። ቤቷንም ብትይዝ ሲመቻት ብዙ ጊዜ ነገር ነበር። ፓርላማንም ቢፈቅድ ግማሽ ቀን እንድትሰራ ሴት ግን ሙሉ ደመወዟ ይከፈላት መስራት ተፈለገች። ይሄ ደግሞ መፈለጓ ሰው ሆኖ ማሰብ አለባት። እናት ነች የቤቱ ኃላፊነት አላት፣ የልጆቹ ኃላፊነት አላት እና ስለዚህ ይህንን አይቶ መንግስትም፣ ኃላፊነት ስላላት ዘጠኝ ወር መሸከም አለባት እንደገና ማሳደግ አለባት እና ግማሽ ቀን ሰርታ ሙሉ ደመዟ ብትወስድ ይሄ ያበረታታ ለሴት ልጅ ነው የምለው ለእናቶች። የቀዳማ ኃይለሥላሴ ስርዓት ሲያከትም፣ በደርግ ስርዓት ወቅት ለሰባት አመት እስር ቤት ቆይተው እንደነበር ይነገራል። ለስር ያበቃዎት ጉዳይ ምንድን ነው? የእስር ዘመኑስ ምን ይመስል ነበር? በእስር ቤት ቆይታ ወቅት አዎን፣ ልክ ነው። መጀመሪያ ስገባ ደነገጥኩ። ከዛ በኋላ ግን ለመድኩት እና በጣም ነው ትዝታ የለኝ የእስር ቤት ደስ ነው የሚለኝ የእስር ቤት ጊዜ ያሳለፍኩት ብዙ ወዳጆች አበጀሁ። እዛ አስተማርኩ። ሀያ ልጅ አሳደግኩ። አንዳንድ ሴቶች ልጆች አርግዞ ይመጣሉ። ስለዚህ እዛ ደግሞ የተመቸ አይደለም። እዛ ይወልዳሉ። ስለዚህ ልብሴን እየቀደስኩ፣ ለሕፃናቶቹ ልብስ እያለበስኩ እና ብዙ ሰው ያ ጊዜ ይወቅሰኛል። እንደ አንቺ ራቁትሽን እኮ ልትሄጂ ነው፣ እና እንዴት ይሆናል? ከዛ በኋላ ሰው ሰምተው ጨርቅ ይልክልኝ ጀመረ። እና ስፌት አስተማርኩ እዛ እስር ቤት። እና ለብዙ ወገኖች የጠቀምኩ ስልጣኔ አስተማርኳቸው። መብል መስራት እዛ መብሌ ሰራ ነበር። ምክንያቱ ወንድሜ ሞቷል ማንም ሰው የለኝም እና ምግቤ ደግሞ ከሆቴል ይመጣልኝ ነበር እና አልተስማማኝም። ከዛ በኋላ መብሌን እዛ ወህኒ ቤት ፈቀዱልኝ። ምድጃ እና ከሰል ተፈቀደልኝ። መብሌን መስራት ጀመርኩ እዛ እና ሴቶቹን እዛ መብል አሰራር አስተምር ነበር። ልብስ ስፌት አስተምር ነበር። እና በመታሰሬ እኔም ደስ አለኝ። ከብዙ ሰዎች ጋር ተዋወቁ ብዙ ፀባይ ተማርኩ። እና እኔ ምረዳ ነበር በአስተማሪነት ሆኜ እና እስር ቤት ያሳለፍኩት ጊዜ እስር ቤት ሳይሆን የደስታ ቤት ነበር። እና ገና እንደተፈታው ከአሜሪካን ሀገር ከተባበሩት መንግስታት ደብዳቤ ተላከልኝ እስር ቤቴ ምን ያህል ስቃይ፣ ምንም አልተሰቃየውም። ጊዜን ያሳለፍኩት ከልጆቼ ከእህቶቼ ብዬ ተናግሬ ነበር። እርግጥ ነው እስር ቤት ሲባል ሌላ ይመስላል። ግን እኛ ደግሞ እስር ቤቱ ገነት አረግ ነው። አብረን የኖርን አብረን የበላን የጠጣን፣ የተጫወት እና ጥሩ ጊዜ ያሳለፍ። ብዙ ልጆችም እንዳልኩ ሀያ ልጅ አሳድግ ያሉ እርጉዞች ነው ይመጣሉ እናቶች፣ እና እኔ ነው Mas add ይሄ በእውነት የጠንካራ መንፈስ ባለቤትነቱን የሚያሳይ ነው። እስር ቤት ብዙዎቹን መንፈስና ቅስም ይሰብራል፣ የተወሰኑትን ደግሞ ይበልጥ ጠንካራ አድርጎ ያወጣል። ከነኛ ከጠንካሮቹ መሆኑን የሚያሳይ ነው። እንደሚታወቀው ታናሽ ወንድሞ ጀነራል አማን አምዶም በአንድ ወቅት ኢትዮጵያ መሪ ነበሩ። ሕይወታቸውም እንዴት እንዳለፈ ብዙዎች ኢትዮጵያውያኖች ያውቃሉ። በዛ ወቅት የት ነበሩ እርሶ? ስለ ጀነራል አምዶ ኮንዶምስ ያሉት ትዝታዎች ምን ይመስላሉ? በጣም በጣም በጣም ትዝታ እና ፍቅር ስለነበረኝ ለወንድሜ በዚህ ነው ደርግም ያሰረኝ እና ምስክር ወረቀት ሲሰጠኝ አብዮቱን ያደናቅፋሉ በመጠርጠር ነው ለዚያ ሰባት አመት በእስር ቤት ያስቆየናቸው። ወንድሜ ታናሽ ወንድሜ በጣም ነበረ የምወደው እና ከሱ በኋላ መኖር አልፈለግኩም። እና ስለዚህ የሳትኩ ይመስለኝ ነበር ራሴ። ስለዚህ ብዙ ሰው ያዝን ነበረ፣ መንገድ ብቻዬን ሲሄድ ስናገር ያዩኛል። ምክንያቱ እሱ ነው የነበረኝ፣ ወንድም እህት የለኝም። ሁለቱ ወንድሞች ደግሞ አምባሳደር ካይሮ ነበሩ፣ እነሱም እዛ ሞቱ። ስለዚህ በጣም ሀዘን ተሰማኝ እና ልወጣ ደግሞ አልኩ፣ ወደ ካይሮ ሊሄድ ወንድሞች ያሉበት ከእነሱ ጋር ልሆኑ የአማን ሀዘን አልቻልኩትም በማለት መንግስት ከለከለኝ፣ አትወጪም አለኝ። ሄዴ ውጭ ሀገር እንግዲህ ስለእነሱም ማወራ መስላቸዋል እና ከለከሉኝ፣ ከሀገሬ እንዳልወጣ እና በዚህ ምክንያት ብዙ ችግር አሳለፍኩ። ግን እግዚአብሔር ይመስገን ብዙ ወዳጆች ነበሩኝ እና እያበረቱኝ እና አልወጣሁም እና እግዚአብሔር ይመስገን ሁሉ አለፈ። አሁን አንተ ስታስታውሰኝ እኔ ረስቻለሁ። እንግዲህ ብዙ አመት ሆኖ ወደ አርባ አመት አልሆናቸውም። ልክ ነው፣ እውነት ነው። አርባ አመት እውነት አሉ። አሁን እግዚአብሔር ይመስገንና ረስቻለሁ። ወንድሜ በጣም ነበረ የምወደው እና ለሞት ነበረ የምጠብቀው እና ብዙ ሰው አዝኖ ነበረ፣ ምክንያቱ ያውቃሉ። ግን አልሳትኩም፣ ራሴንም አላጠፋሁም እንጂ መኖር አልፈለኩም ከአማን በኋላ ከማንጋ ነው መሄደው። ማንም ሰው የለኝም ነበር እና ብዙ ችግር ነበር። አሁን ሳስቦ ተመዝገን አለፈ ደካምነት ነው ምክንያቱ ያን ጊዜ እዚህ ተወልደን አላደግንም እና ብዙ ወዳጆች አልነበሩኝም እንዳሁን። አሁን ኢትዮጵያ በሙሉ ወዳጄ ነው ልዬ ወንድሜ እህቴ ነው እና ያን ጊዜ ግን በጣም ብቻነት ስለሰማኝ ፈሪቼ ነበረ። ግን እግዚአብሔር ረዳኝ። ምንም የነ ጤና እግዚአብሔር ይመስገን አለሁ። አሁን እድሜዎ ዘጠና ሶስት አመት ነው። የዕለት ተዕለት ህይወቶን እንዴት ነው የሚያሳልፉት? አገር ቤት ውስጥ ምንም ልዩነት የለም። እግዚአብሔር ይመስገን። ጠዋትነት ሳለሁ ቁርሴን ራሴ ነው ምሰራ። ከዛ በኋላ ደግሞ ምሳዬን እኔ ነው ምሰራ። ሁሉ ራሴን ችዬ ነው የምኖረው እግዚአብሔር ይመስገን እና አንድ ረዳት አለችኝ ከኔ ጋር ስምንት አመት የኖረችው ሰው። ስለዚህ ዋና ጽዳት ነው እኔ ትንሽ በሽታ ያለኝ የጽዳት ነው፣ እና ጽዳት ልክ እወዳለሁ እና ጠባይን ስላወቀች ትረዳኛለች። በጥሩ ኑሮ ነው የምኖረው። የዛሬ አምሳ ዓመት የኖርኩትም አሁኑም ያው ነው። ቤቱም ያው ነው። የመንግስት ቤት ነው ተከራይቼ ነው የምኖረው እና እግዚአብሔር ይመስገን ምንም አልጎደለብኝም። ጡረታ የለኝ፣ አበል የለኝ፣ ምን የለኝ። እርዳታ ትንሽ ከልጅ ያገኛለሁ። እግዚአብሔር ይመስገን። እንግሊዝ ሀገር ነው የምትኖረው። አሁን የዛሬ ስድስት ወር በህዳር ጡረታን ትወስድና መታኔ ጋር እንደምትቀመጥ ተስፋ አለኝ። እኔ ውጭ ሀገር መኖር አልወድም። ሀገሬ ደስ ይለኛል። ግን አንዳንዴ ሄዳለሁ እዛ ሁለት ሶስት ወር ተቀምጬ ይመጣለሁ። ግን የምወደው እዚህ ሀገሬ ነው አልሰደድም። ከእስር ቤት ስወጣ ሰው ሁሉ እንዴት ትቀመጫለሽ እዚህ ደግሞ ሀገር አለች እያለሽ፣ አይ ውጭ ሀገርማ ማን አለኝ? እዚህ ሀገሬ ከወገኔ ጋራ ስኖር እና ጊዜ ሳሳልፍ ይሻላል። ውጭ ሀገርማ የበለጠ ብቻነት ይሰማኛል። ያው ነው፣ እዚያም እንደ እስር ቤት ነው ብቻ ነኝ እና ብዬ አንድም ከድሮ ጓደኞች የነበሩ የሉም፣ ሁሉ ተሰደው ሄደዋል። እኔ ግን ደስ ይለኛል እና እንኳን ቀረሁ በሀገሬ ሰውም ወዳለሁ ሰውም ይወደኛል። እግዚአብሔር ይመስገን በሰላም እኖራለሁ። ማማ ጽዮን ሚካኤል ሀምዶም የኢትዮጵያ የመጀመሪያዋ የዘመናዊ ጥበብ ፋሽን አልባሳት ፈርቀዳጅና የበጎ አድራጎት ማስራች ለኢትዮጵያን የሀገር ባህል ጥበብ ከፍተኛ ደረጃ ላይ እንዲደርስ በማድረጎ እና በማስተዋወቆ እንደዚሁም አያሌ ጉስቁል ናዊ ህይወቶችን በመታደጎ ዛሬም ድረስ የስራው ሞገስ ሆኖ አለ ቋሚ ሀውልቶ ነው። ስለ ቃለ ምልልሳችን እናመሰግናለን። ረጅም እድሜም በዝግጅ በዝግጅት ክፍላችን ስም እመኛለሁ። በጣም ጊዜ አርስትልኝ፣ እኔም ደስ አለኝ። ምክንያቱ ጥሩ ነው። ሁሉ ጊዜ ይላለሁ፣ በኢትዮጵያ ወጣቶቹ አርአያ መሆን አለብኝ። ምክንያቱ ዛሬ ጊዜ እንዳልኩ በፊትም ነግሬ ይሆናለሁ፣ መቼ ሰርጅና ደጋግሜ ልናገር ይሆናል። ዛሬ ጊዜ አንድ ነገር ስሩልኝ ምትላቸው ምን ያህል ይከፍሉኛል ነው የሚባለው። እኛ ሁሉ በነጻ በነጻ ለሁሉ አመት እድሜ ሲገመት በነጻ ነው ያገለገልኩት፣ እና አናቅም፣ ያን ጊዜ ደሞዝ አናቅም። በምንተዳደር በባል ነው ካልሆነ ከአባት እናት ጋር ምንም እንቀመጠው እና ስለዚህ እግዚአብሔር ይመስገን፣ አሁን ሴቶቹ እራሳቸውን ችሎ ሰርቶ ይኖራሉ። ግን ማምንበት አንድ ነገር አለ፣ አንድ ላይ እንድናመድ። አንዳንዴ ሴቶቹ እናበዛለን እኔ ይበልጣለሁ በማለት ይሄ የለም። እግዚአብሔር ሲፈጥረን እኩል አድርጎ ነው የፈጠረን። አንድ ከአንድ ሚበልጥ የለም። እንደ ወንድ ይበልጣል ነው የሚባለው፣ ምክንያቱ የሚያስተዳድር እሱ ነበረ። አሁን እኛ ደግሞ ቀስ እያልን ተማርን፣ እኛን ማስተዳደር ራሳችን እንችላለን ብለን አድርገናል። ግን ማምንበት አንድነት ነው። ተፋቅረን ተከባብረን በሰላም መኖር ነው። ቤተሰብን ስናድረጅ ልጆቻችንም እና በፍቅር በትህትና ጥሩ አስተዳደግ መቼስ ይተላልፋል፣ ለቤተሰብ ሁሉ ይተላልፋል። እና ትንሽ አማርኛ ስለሚያስቸግረኝ እዚህ ተወልጄ ስላላደግኩ ይቅርታ አርግልኝ። ዋና የበለጠ ከሁሉ እናት መሆን እናት ማለት አቅፋ የምታሳድግ የምታስተምር፣ ሰው የምታድርግ እና ኃላፊነት አላት እናት ሀገር በእናት ነው የሚጠራ፣ አለም በእናት ነው የሚጠራ። ስለዚህ ትልቅ ስም አለን እኛ እናቶች፣ ሴቶች እናንጠቀምበት። በኩራት ሳይሆን በፍቅር በትህትና ቤተሰብን በማቀፍ በማስተማር ይሄ ትልቅ ኃላፊነት አለን እና ስለዚህ እናት አስፈላጊ ነች። እናት ሀገር ነች፣ እናት አለም ነች እላለሁ።